ተባብሶ ለቀጠለው ግጭትና አለመረጋጋት ብሔርን ማዕከል ያደረጉ ትርክቶች ምክንያት ናቸው ሲሉ የፖለቲካ ፓርቲ አመራሮች ተናገሩ። ግጭቶቹን በዘላቂነት ለመፍታትም ሀቀኛ ሰላማዊ ድርድርና ምክክር ማካሄድ እንደሚያስፈልግ አመራሮቹ አመልክተዋል። የሰላም ሚኒስቴር በበኩሉ ለሕዝቦች አለመግባባትና ግጭት መነሻ የሆኑ ትርክቶችን በማድረግ የጋራ ሀገራዊ ማንነትን በሚገነቡ አስተሳሰቦች ላይ እየሰራ እንደሆነ አስታውቋል። አስማማዋዬ ነው የኢዜማና የኢሶዴፓ የፖለቲካ ፓርቲ አመራሮችን እንዲሁም የሰላም ሚኒስቴር ረዳ ኢታን አነጋግሮ ተከታዩን ዘገባ አዘጋጅቷል። በልዩ ልዩ የኢትዮጵያ አካባቢዎች ንጹዋን ዜጎች ኢላማ የሆኑባቸው ማንነት መሰረት ያደረጉ አለመግባባቶች፣ ግጭቶችና ከዚያም ያለፉ ጦርነቶች እንደቀጠሉ ናቸው። እነዚህ ሀገራዊ ችግሮች ባለፉት አምስት ዓመታት እንደ ተባባሱ የሚገልጹት የኢትዮጵያ ዜጎች ለማህበራዊ ፍትህ ዜማ ህዝብ ግንኙነት ኃላፊ ዶክተር ሙሉአለም ተገኘ ወርቅ የብሄር ፖለቲካ ማዕከል ያደረጉና ልዩነቶችን የሚያሰፉት ድርጊቶች መግነን ዋና መንስኤ እንደሆነ ያስረዳሉ። ኢትዮጵያ ውስጥ እየተተገበረ ያለው የዘውግ ማንነት ላይ ያተኮረ ይሄ የብሄር ፖለቲካ የምንለው በተለምዶ ግጭቶችን፣ አለመግባባቶችን፣ አንዱን የአንዱ ጠላት አንዱን የአንዱ የማድረግ ሂደታቸው ከዘውግ ፖለቲካ የሚጠበቅ ነው። ከዚህ ነገር እስካልወጣም ድረስ ነገም ከነገ ወዲያም ይህን አይነት ነገሮች እንደሚቀጥሉ ነው የምናስበው። ምክንያቱ ምንድን ነው? በባህሪው ይሄ የልዩነት ማንነት ላይ ስለሆነ የሚያተኩረው የዘር ፖለቲካው እንዲሰራ አንድ ጠላት ያስፈልጋል። ወይም ደግሞ ከኔ የተለየው ሁሉ ከኔ ያንሳል፣ ወይም እንደኔ አይደለም፣ ወይም ጠላቴ ነው፣ ወይም ተቀናቃኝ ኃይል ይፈልጋል። ይሄ ተቀናቃኝ ኃይል አለ ብለህ እስካመንክ ድረስ ግጭት፣ አለመግባባት፣ ምትርክ፣ ውዝግብ የፖለቲካው ምህዳር አካል ነው የሚሆኑት የልዩነት ላይ የተመሰረተ ፖለቲካ ለዚህ በጣም ጥሩ ማሳያ። ለምሳሌ ፖለቲካ ሃይማኖት ላይ አይመስረት ስንል፣ ወይ የኢኮኖሚ መደብ ላይ አይመስረት ስንል፣ ወይ ደግሞ በቀለማ አናርገው ሲባል ዓለም ላይ እነዚህ ነገሮች አይደረጉም ልምምድ ውስጥ የሉም። አይደረጉ ሲባል ትልቁ ምክንያቱ ምንድን ነው? ፖለቲካ የእኩልነት ወይም የዜግነት መሰረት ላይ እስካልቆመ ድረስ እነዚህ አሁን የምንላቸው ግጭቶች መፈልፈላቸው ከዚህ ጋር ተያይዞ ደግሞ ይህን ግጭቶች የሚያጠላጥሉ ትርክቶች የምንላቸው በየጊዜው ጊዜው እየተፈጠሩ አዲስ አይነት እይታ ወይም አዲስ አይነት ፐርስፔክቲቭ እየፈጠሩ ለጸብ፣ ላለመግባባት፣ ላለመተማመን እንደሚመሩ የሚጠበቅ ነው። እና እኛ የዚህ ስሩ መሰረታዊው ዘውግ ማንነት ላይ የተንጠለጠለው ፖለቲካ ይሄ ብሄር ፖለቲካ የምንለው ነው ብለን የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሰብሳቢ ዶክተር ራይል ባፊ ደግሞ ሀገራዊ ትርክቶቹ ከማነት ጋር ይበልጥ እየተያዙ እንደመጡ ጠቅሰው ይህም ለፖለቲካ ሊቃኑ ምቹ መሆኑ ለችግሩ ዳርጎናል ይላሉ። ትርክቶቻችን የስርአት ተጽዕኖ የፈጠራቸው ስለነበሩ የጋራ ነበሩ። በእኔ እይታ ሆነ በእኔ ፓርቲ እይታ ትርክቶቹ ሁሉም ጋር ተመሳሳይ ነበሩ ግን በኋላ ላይ ችግሮች እየፈጠርን ስንሄድ ለትርክቶቹ ብሄር እየተሰጣቸው ሌሊቱ ይጠቅመኛል በሚል መልኩ ፋብሪኬት ተደረጉ። በዛ ምክንያት ትርክቶቹ የተለያዩበት ዋና ፖይንት በብሄር አሰጣጥ ነው። ለትርክቶቹ በትክክል ብሄር ነው የተሰጣቸው። ስለዚህ ከዛ በኋላ ያ ብሄር ሊቶች ይኖሩታል ሊቱ ደግሞ ህዝቡንም ለመቀስቀስ ታሪኩን ለማሳመን፣ ወደ ፈለገበትም ለመውሰድ ይጠቅመኛል ባለው መንገድ ነው የሄደው እና እነዚህ ፋብሪኬት የሆኑ ትርክቶች ቤዚካሊ መሰረት ቢኖራቸው ለዛሬ ችግር አብቅተውናል። በጉዳዩ ላይ የአሜሪካ ድምጽ ያናገራቸው የሰላም ሚኒስትር ዴኤታው አቶ ታዬ ደንዳ ከኋላ ዘመን የሚመዘዙ ናቸው ያላቸው ትርክቶች መሰረት አድርገው የሚፈጠሩ ልዩነቶች በኢትዮጵያ አሁን ለተባባሱ ግጭቶች ምክንያት እንደሆኑ ያምናሉም። ለዚህ ሀገራዊ ችግርን ሚኒስቴር መስሪያ ቤታቸው የጋራ ማንነትን ማጠናከርን እንደ መፍትሄ ወስዶ እየሰራ እንደሚገኝ አቶ ታዬ ይገልጻሉ። የኢትዮጵያ ህዝብ የጋራ ማንነት አለው የሚል መነሻ ይዘን ነው ስራ የጀመርነው። ይሄ የጋራ ማንነት በተለያየ መንገድ እንዲደበዝዝ ተደርጓል እና ይሄ እየደበዘዘው አቧራ ተራግፎለት ጎላ ብሎ መታየት አለበት። ያ ጎላ ብሎ ሲታይ ባልተገባ መንገድ ወደ ግጭት፣ ወዳልተፈለገ አቅጣጫ የሚወስዱት ትርክቶች ይመክናሉ የሚል ነው መነሻችን። ለምሳሌ የማንጣላባቸው ዓለምም ስለ ኢትዮጵያ የሚመሰክራቸው በርካታ የኢትዮጵያ መገለጫዎች አሉ። ለምሳሌ ኢትዮጵያ የሰው ዘር መገኛ ነች፣ ሉሲ አለች። ይሄንን የሚቃወም የለም። ይሄ ደግሞ ትልቅ ትልቅ ጉዳይ ነው፣ ጎላ አይልም የሆነ አንድ የሆነ ዘመን የተፈጠረ ኢቨንት እሱን ያው ላን መልሰው ታሪክን እንደገና ላንሰራው በዛ ጉዳይ ላይ ስንነታረክ ይታያል። ይሄ ጎላ ማለት የሚገባው ግን ጎላ አላለም። አክሱምን ማየት እንችላለን። በጣም ድንቅ ታሪክ ነው። ላሊበላ አለ፣ ድንቅ ታሪክ ነው። ይሄን ንርክድ የለም። አድዋ ድል አምጥተናል። አሁን የኔ ትሪክ አጀንዳ በተለያየ ነገር በተለያየ መንገድ የሚሆነው እንደተጠበቀው ሆኖ ግን የጋራ ነው፣ የአባቶቻችን ነው። እሱ እሱ ላይ መጉላት የሚገባውን እያጎላል። እነዚህ ሲጎሉ ደግሞ ባልተገባ መንገድ የማይገባቸው በማይገባቸው ደረጃ የጎሉ ትናንሽ አጀንዳዎች በራሳቸው ይከስማሉ። የሕዝቦቻችን ወንድማማችነት ጠናከራል። የጋራ ፍላጎታችን የጋራ አጀንዳችን ይሆናል በሚል ነው በዚህ ደረጃ እየሰራ ነው ያለ ነው። ለግጭቶች መስፋፋት ምክንያቱን አለ የሚባሉት ትርክቶች እየገነኑ መምጣት መንግስታቸው ወቀሳ እንደሚቀርብበት ለአነሳንላቸው ጥያቄ ሚኒስትር ዴታው አቶ ታዬ ተከታዩ ምላሽ ይሰጣሉ። አንደኛ እሱ ክስ ያው ክስ ነው። ክሱ ያው በቀረበበት አግባብ ምላሽ በዛ ልክ የሚሰጥ አካል ይኖራል። በዛ ጉዳይ፣ በእኔ ደረጃ ግን እንደ ሰላም ሚኒስቴር በተሰጠን ኃላፊነት እየሰራን ነው በአማራም በኦሮሞም መካከል በናያር ዛድ በዚህ ሰዓት የሚያስተባብራቸው እንጂ የሚያጋጫቸው አንዳች አጀንዳ አለ ብዬ አላምንም። ችግር ቢኖር በጋራ ነው። ሌላው ጉዳይም በጋራ ነው። በዚህ አቅጣጫ ከየትኛውም በዚህ በዚህ ጉዳይ በየትኛው መቅጣጫ በየትኛው መቅጣጫ በአማራና በትግራይም ሊሆን ይችላል። በሲዳማ በወላይታ ሊሆን ይችላል። የእያንዳንዱ ህዝብ ጥቅም በአንድነት በሰላም በወንድማማችነት ውስጥ ነው የሚገኘው። በእኔ አረዳድ ይሄንን የሚቃረን ማንኛውም ሰው የመንግስት ባለስልጣን ሊሆን ይችላል፣ የፓርቲ አመራር ሊሆን ይችላል፣ ኦር ተራ አክቲቪስት ሊሆን ይችላል። ከዚህ በተቃራኒ የሚመጡት ትርክቶች ለየትኛውም ወገን የሚጠቅሙ አይደሉም። ሶ ስለዚህ በተሰጠን ኃላፊነት ያንን ኃላፊነት ለመወጣት በገባን ልክ ስራ እየሰራን ነው። ሚኒስትር ዴታው አያይዘውም የጋራ ማነቶችና መግባባቶችን በአገር አቀፍ ደረጃ ለመፍጠር እንደታሰበና ይህን አስመልክቶም ሚኒስቴር መስሪያ ቤቱ ጥናቶችን በማሰራት ችግሩን ለማድረቅ የሚያስችሉ ህዝባዊ ውይይቶች በልዩ ልዩ የአገሪቱ አካባቢዎች እየተካሄዱ እንደሚገኙ ተናግረዋል። የኢዜማው ዶክተር ሙሉአለም ተገኘ ወርቅ በአንጻሩ ይህ የመንግስት አካሄድ ከቀደሙ አስተዳደር የተወረሰና ችግሩን ለመፍታት የማያስችል ነው ሲሉ ይተቻሉ። ከዚህ ይልቅ መጪው ሀገራዊ ምክክርን በተሻለ መልኩ በማከናወን ዘላቂ መፍትሄ ለማስገኘት መስራት እንደሚገባም ይመክራሉ። አሁን ያለውን ብልጽግና ፓርቲ ከኢህአዴግ የወረሰው በጣም በጣም ማስተካከል ያለበት እና በጣም ደስ የማይለው በጣም የከሸፈ መንገድ የካድሬዎችን እና በተለያየ የመንግስት ድጋፍ የሚያገኙ እንደ ሴፍቲኔት የኢኮኖሚ ተጠቃሚ የሆኑ የማህበረሰብ ክፍሎችን እየሰበሰበ ህዝባ ይወያየው የሚለው ቀልድ ብዙ የሚያራምድን አይደለም። ይሄ ስህተት በተደጋጋሚ ኢህአዴግ ሲሰራው ነበር። በኢህአዲግ መንገድ መምጣት ደግሞ የጨለማ ዘመን እንደሆነ ተስማምተን አዲስ አይነት እውነት ላይ ጄኒዊን የሆነ ኮንቨርዜሽን ያስፈልጋል ብለን እየሰራም ነው እና ሀገራዊ ምክክሩ አሁን ከሚደረገው ፍጹም የተለየ መሆን አለበት። ሀገራዊ ምክክሩ ጄኒዊን፣ አካታች፣ ሁሉንም አሳታፊ ለእውነት፣ ለመፍትሄ እንዲመጣ የታሰበ በስህተቶችን ከማመን የሚጀምር መሆን ይኖርበታል፣ እንጂ አሁን በየመድረኩ እየተዘጋጀ የወረዳ የክፍለ ከተማ ወይም የክልል የዞን የመንግስት ካድሬዎችን ሰብስቦ ህዝባዊ እየታጠርኩ እያለ ባነር መስቀል ብዙ ያለንበትን ውጥንቅጥ ችግር መፍትሄ ያመጣል ብለን አናስብም። የአበልና የቢፌ ወጪ ከማብዛት የተረፈ ይሄ ነው የሚባል ግብ ያመጣል ብለን አናስብም። ስለዚህ መደረግ ያለበት ምንድን ነው? ትክክለኛ ውክልና፣ አካታችነት አሳታፊነት ከንጹህ ልብና ከቅንነት ላይ በተመሰረተ መሆን ይኖርበታል ብለን ነው የምናምለው። ይሄ ማዕከላዊ መንግስት እንዲጠናከር ጠንካራ ሀገር እንዲኖረን ሀገራችን ደካማ መንግስት እንዳይኖራት ኢዜማ በሚያተባብሩ ጉዳዮች ላይ ይሰራል፣ በልዩነቶች ላይ ደግሞ ልዩነቱን አስረግጦ ይሄዳል ከምንላቸው አንዱ ጉዳይ ይሄ ነው። መንግስትና ፓርቲን መለያየት ያስፈልጋል። የመንግስት ሰራተኛ የሆኑ የፓርቲ አባሎችን በመንግስት ሰዓት እንደዚህ አይነት ስራዎች ላይ እንደዚህ አይነት ህብረተሰቡ መካፈል ያለበት ቦታ ላይ ነገር ግን ፓርቲያቸውን ወክለው እየተገኙ አበል እየበሉ መንግስትና ፓርቲ ፍጹም ያለየ እንዲሁም ደግሞ ህብረተሰብ አወያየን በሚል በተለመደ ማጭበርበር የሚደረጉ እንቅስቃሴዎችን አምረን የምናወግዛቸው ናቸው። መስተካከልም አለባቸው። ጥቅምም የላቸው የውሸት ክምር ናቸው ብለን ምናም የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሰብሳቢ ዶክተር ራይል ባፊም በሀገሪቱ ሰላምና መረጋጋት ለማስፈን መንግስት በግጭት ውስጥ ካሉ አካላት ጋር ሀቀኛና ግልጽ የሰላም ድርድሮች በማድረግ ላይ ማተኮር ይኖርበታል ይላሉ። የግጭቱና የጦርነቱ ሁኔታ፣ የእርስ በርስ መጠፋፋቱ ሁኔታ ያለምንም ቅድመ ሁኔታ መቆም አለበት። ከዛ መነጋገር መቻል አለብን። መንግስትም ከሚመለከታቸው ታጣቂዎች ጋር ያለውን ነገር መፍታት መቻል አለበት። ታጣቂዎችም ዊል እንግሊ ወደ ውይይቱ ጠረጴዛ መምጣት አለባቸው። በጦርነት የተፈታ ነገር የለም እና በውይይት እንፍታ የሁል ጊዜ ጥያቄያችን ነው። ግጭቶቹን መቆም የሚችሉት በዚህ አግባብ ነው። ከሁለቱም በኩል ኮሚትመንት ነው የጠፋው እና ይሄንን መፍታት መቻል አለብን። ሊትራሊ ደግሞ ኢኖሰንት ሰዎች ናቸው እያለቁ ያሉት እየተጎዱ ያሉት ጦርነቱ ኤቲካል ካልሆነው በታጣቂዎች መካከል የሚደረግ አይደለም፣ መሬት ላይ ባለው ህዝብ ላይ የሚደረግ ነው። ስለዚህ ሁለቱም ሳይድ ላይ ያለው የፉክክር አይነት ጉዞ አዋጭ አይደለም እንደ ሀገር እና ወደ ውይይት ተመጥቶ ካልተፈታ ውይይቱ እና ድርድሩ ደግሞ ተአማኒ መሆን መቻል አለበት። ይህንን በዋናነት ማስመር እፈልጋለሁ። ተአማኒ ካልሆነ በነበረው ትረንድ ከሄድን አሁንም የኢትዮጵያን ችግር አይፈታም። ቢያንስ ቢያንስ ቢያንስ ሁለቱም ሰላም ፈጥረው ታጣቂዎች ጦርነት አቁመው በብሔራዊ ምክክሩ ፕሮሰስ ላይ ቢሳተፉ እንደ ህዝብ ህዝባቸው ህዝባቸውን ቢያከብሩና ቢፈቱ እነሱም ደግሞ ያለውን ችግር ወደ ጠረጴዛ ቢያመጡ የተሻለ መፍትሄ ላይ እንደምንደርስ ነው የምናምነው እንደ ፖለቲካ ፓርቲዎችም ማለት ነው። በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ በኢትዮጵያ ወቅታዊ ጉዳዩ ዙሪያ የዩናይትድ ስቴትስ መንግስት የሚከተለውን ፖሊሲ አስመልክቶ ሐሙስ ህዳር 20 2016 ዓ ምት የምስክርነት ቃል አዳምጧል። በምክር ቤቱ ተገኝተው ቃላቸውን የሰጡት የአሜሪካ መንግስት የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመርና በዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩስኤድ የአፍሪካ ቢሮ ምክትል ለረዳት አስተዳደር ታይለር ቤክልማን ናቸው። የምክር ቤቱ አባል የሆኑት ጃኮብስ በዚህ ወቅት እንደተናገሩትም በኢትዮጵያ ዘላቂ ሰላምን ለማስፈል ለተፈጸሙ የጦር ወንጀሎችና የሰብዊ መብቶች ጥሰቶች ተጠያቂነትን ማዕከል ያደረገ የሽግግር ፍትህ መተግበርና ግልጽና አካታች ብሔራዊ ምክክር ያስፈልጋል ብለዋል። ለዚህም በቅርብ የተካሄደን የሃርቫርድ ዩኒቨርሲቲ ጥናት ጠቅሰው ዘጠና በመቶ ኢትዮጵያውያን እውነት አፈላላጊ ፍትህና ካሳ ሳይኖር ወደፊት መሄድ እንደማይቻል ያምናሉ ሲሉም በማሳያነት አነስተዋል። የሰላም ሚኒስቴር በአገሪቱ የተስፋፉትን ግጭቶች የማስቆም የህግ ስልጣን የለውም የሚሉት ሚኒስትር ዴታው አቶ ታዬ ደንዳ በበኩላቸው ተቋማቸው ችግሮችን በዘላቂነት ለመፍታት ይቻላል ብሎ ባመነባቸው የሰላም ግንባታዎች ላይ ትኩረት አድርጎ በቀጣይ እንደሚሰራ አመልክተዋል። ለበርካቶች ግልጽ ያልሆነ ነገር አለ። እኛ እንደ ሰላም ሚኒስቴር የተሰጠን ኃላፊነት ለምሳሌ የእኔ ዘርፍ በእንደዚህ አይነት ይሄ የሀገር ግንባታ ብሔራዊ መግባባት፣ ማህበራዊ ሀብት ግንባታ፣ ሰላም ግንባታ በውይይት ከሃይማኖት ተቋማት ጋር የውስጥ ግጭት የእርስ በእርስ እዛ አካባቢ ቶለረንስ መተማመን መቀራረብ እንዲፈጠር እንደዚህ አይነት ውይይት ማድረግ እንጂ አክቲቭ ግጭት በሚኖርበት ጊዜ ያው አዋጁ የሚሰጠን ስልጣን የለም ማለት ነው። እዛ ጋ ሶ እዚህ ጋር ሰዎች አሁን ላለው ለመጣንበት ሁሉም በእኛ በኩል ያው ስራ የዘነጋን ሌላ አይነት እንደዛ አይነት የሚያዩ አሉ። እንደዛ ግን አይደለም። በእኛ በኩል ያለን አሁን የምንሰራውን ስራ ይሄንኑ ነው። ዞሮ ዞሮ ግን ያ አክቲቭ ግጭት እንደተጠበቀ ሆኖ አሁን የምንሰራው ስራ በአግባቡ ባለመሰራቱ ነው እነዚህ አይነት ነገሮች የተወለዱት ብለን እናምናለን። በኢትዮጵያ ባለፉት አምስት ዓመታት ማንነትን መሰረት አድርገው በደረሱ ግጭቶችና ጦርነቶች አያሌዎች ለሞትና መፈናቀል ተዳርገዋል። በግጭቶቹ ህይወታቸውን ካጡ ዜጎች በተጨማሪም በአሁኑ ወቅት ከአራት ነጥብ አራት ሚሊዮን በላይ ዜጎች በሀገር ውስጥ ተፈናቅለው እንደሚገኙ ዓለም አቀፉ የፍልሰት ድርጅት አይኦኤም መድረስ የቻለባቸውን አካባቢዎች መሰረት አድርጎ በቅርቡ ባወጣው ሪፖርት አስታውቋል። ለአሜሪካ ድምፅ አስማማዬ ነው ከዋሽንግተን ዲሲ።